በአመራር ድክመት የተፈጠሩትን አደጋዎችና ስጋቶች ለመቅረፍ በሚያስችል መግባባትና ስምምነት ግምገማውን ማጠናቀቁን የኢህአደግ ስራ አስፈጻሚ ኮሚቴ አስታወቀ። በርከት ባሉ የሀገሪቱ አካባቢዎች የሰላምና መረጋጋት እጦትና የዜጎች እልፈት የዕለት ከዕለት ክስተት እየሆነ መምጣቱንም ጠቁመዋል። የስራ አስፈጻሚውን ኮሚቴ መግለጫ የተመለከተውን ዘገባ እስክንድር ፍሬው ልኳል። የኢህአዴግ ስራ አስፈጻሚ ኮሚቴ ያወጣው መግለጫ በ17 ቀናቱ ስብሰባ ያደረገውን ግምገማ፣ የደረሰባቸውን ውሳኔዎች የዘረዘረበት ነው። በዚህም መሰረት በየደረጃው ባሉ እርከኖች የውስጥ ድርጅት ዲሞክራሲ እጦት ስር መስደዱን ገምግሟል። ይህ በተራው የመታገያ መድረኮችን የሚገድብና በአመራሩ ውስጥ የአመለካከትና የተግባር አንድነት እንዳይፈጠር መሰናክል መሆኑንም አመልክቷል። የስልጣንን የህዝብ መገልገያነት ለአደጋ ማጋለጡንም ዘርዝሯል። ከዚህ አንጻር ተገቢ ባልሆኑ ጥቅሞች ላይ የተመሰረቱ የቡድን ትስስሮች ድርጅታዊና ልማታዊ ተልእኮዎች በብቃት እንዳይፈጸሙ ከፍተኛ መሰናክል መሆናቸውንም ነው የጠቆመው። የኢህአደግ ስራ አስፈጻሚ ኮሚቴ በዚሁ መግለጫ በአገሪቱ ያለውን የሰላምና መረጋጋት ችግርም አንስተዋል። ከቅርብ ጊዜ ወዲህ በርከት ባሉ የአገሪቱ አካባቢዎች የሰላምና መረጋጋት እጦት እንደዚሁም የዜጎች እልፈት የዕለት ተዕለት ክስተት እየሆነ መምጣቱን ያመለከተው ይህም ለአገራዊ ህልውናና የጥፋት ቋፍ ያደረሰበት ሁኔታ መኖሩን የውጭ ጥቃት ተጋላጭነት አደጋ ማስከተሉንም ጠቅሷል። በመሆኑም የአገሪቱን ሰላም በአጭር ጊዜ ውስጥ ወደ ተለመደው አስተማማኝ ሁኔታ መመለስ እንደሚገባ ወስኗል። የኢህአዴግ ስራ አስፈጻሚ ኮሚቴ በመግለጫው አገራዊና ብሔረሰባዊ ማንነትን በተመለከተም የጠቀሰው አለ። ብሔረሰባዊና አገራዊ ማንነትን አስተሳስሮ በመገንባት በኩል ጉድለት መታየቱን፣ በአስተማማኝ መንገድም መፈታት እንዳለበትን የጠቆመው የተጠቀሱት ችግሮች በዋናነት በከፍተኛ አመራሩ በተለይም በሥራ አስፈጻሚ ኮሚቴ አባላቱና በድርጅትና በመንግስት ከፍተኛ የስራ ኃላፊዎች የተፈጠሩ መሆናቸውንም በግምገማው ለይቷል። ኃላፊነቱን እንደሚወስድም አስታውቋል። በዚህ ምክንያት የተሰማውን ጥልቅ ጸጸት በመግለጽም መላውን የሀገሪቱ ህዝቦች እንደዚሁም የድርጅት አባላትና ደጋፊዎች ልባዊ ይቅርታ ጠይቋል። የስራ አስፈጻሚ ኮሚቴው ባሳለፈው ባለ ስምንት ነጥብ ውሳኔ የህዝብን ሰላም የሚያወቁ ማናቸውንም ተግባራት በቁጥጥር ስር ለመዋል መንግስት ሙሉ ኃላፊነቱን እንደሚወስድ አስረድተዋል። የዜጎችን የመንቀሳቀስ መብት የሚያውኩ የቡድንና የተናጥል እንቅስቃሴዎችን እንደሚቆጣጠርም አስታውቋል። በኦሮሚያና በሶማሌ ክልል ድንበር አካባቢዎች የተከሰተው የዜጎች ሞትና እንግልት፣ እንደዚሁም በመቶ ሺዎች መፈናቀል በአስቸኳይ ተገድቶ መደበኛ ህይወታቸውን የሚመሩበትን መንገድ ለማመቻቸትና በአካባቢዎቹ ያሉ ህገወጥ እንቅስቃሴዎችን ለመቆጣጠርም ወስኗል። መግለጫው ስለ አራቱ የግንባሩ አባል ድርጅቶችም አንስቷል። እያንዳንዱ ብሔራዊ ድርጅት በከፍተኛ አመራር ደረጃ የሚታይበትን ድክመት በጥልቀት ገምግሞ የማስተካከያና የእርምት እርምጃ እንዲወስድ መወሰኑን የጠቆመው ብሔራዊ አንድነትን ለማጠናከር የሚያስችሉ እንቅስቃሴዎችን ከህዝብና ከመንግስት ጋር በመሆን ማከናወን እንደሚገባም አስታውሷል። የህዝብን አመኔታ መልሶ ለማግኘትና ህዝብ የሚደመጥበትና ወሳኝነቱ የሚረጋገጥበት እድል እንዲሰፋ እንዲሁም የወጣቶችን ጥያቄ በሚገባ ለመመለስና ተሳትፏቸውን ለማረጋገጥ ተከታታይ ስራዎች እንዲሰሩም ወስኗል። የመድብለ ፓርቲ ስርዓት ግንባታ ችግሮችን ከሁሉም ተቃዋሚ ድርጅቶችና ከህዝቡ ጋር በጋራ ለመፍታትም ወስኗል። ከዚህ አንጻር ምሁራንና የሲቪክ ማህበራትም ተገቢ ሚናቸውን የሚወጡበት ምቹ ሁኔታ እንዲፈጠር መወሰኑን ያስታወቀው የሰብአዊና የዲሞክራሲያዊ መብቶችን የመጣስ አዝማሚያዎችን በጥብቅ ለመመከት ከፍተኛ ፋይዳ ያላቸው ተጨማሪ እርምጃዎች እንዲወሰዱ ስራ አስፈጻሚ ኮሚቴው አቅጣጫ ማስቀመጡም ተገልጿል። በዚህ የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ከሰላሳ ስድስቱ መደበኛ አባላት በተጨማሪ የድርጅቱ ነባር አመራሮች መገኘታቸውንም በቴሌቪዥን ከቀረበው ምስል ለመረዳት ተችሏል። ስብሰባውን በሙሉ ወይም በከፊል መሳተፋቸውን ግን ማረጋገጥ አልተቻለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ